You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ወይዘሮ አዳነች አቤቤ የፌዴሪ የገቢዎች ሚኒስትር፣ በተለይ ባለፉት አስራ ሁለት የለውጥ ሂደት ጊዜያቶች ውስጥ የገቢዎች ሚኒስትር ምን አይነት የአሰራር ለውጥ፣ ምን ያህል የታክስ ስብስብ እያደረገ ይገኛል? በቅድሚያ ለኢንተርቪው አመሰግናለሁ። እና ታክስ ተሰብስቧል የሚለው የአስር ወሩ ነው፣ በዚህ ሰዓት መናገር የምንችለው፣ በአስር ወር ውስጥ መቶ ስልሳ ሶስት ነጥብ ሶስት ቢሊዮን ያህል ተሰብስቧል። የተሰበሰበው አጠቃላይ ሀገሪቷ ከምታመነጨው የገቢ አቅም አንጻር በምናይበት ሰዓት ያን ያህል አመርቂ ነው የሚባል አይደለም። ካከል ነውም አንጻር እንደዛው ጉልቶች አሉበት። ነገር ግን ጥሩ ነው፣ ደህና ነው የምንለው ደግሞ ሀገራዊ ሁኔታውን የውጭ ንግድ ከመቀዛቀዙ ጋር ተያይዞ ያለውን ሁኔታ በምናይበት ሰዓት ከባለፉት አመት ደግሞ ጋር ስናነጻጽር እድገት አሳይቷል። ወደ ዘጠኝ ነጥብ ስምንት የሚሆን በመቶ አድጓል። ይህን በምናይበት ጥሩ አሰባሰብ ነው ብለን ለማየት የምንችለው ከዚህ አንጻር ነው፣ አንጻራዊ ነው ማለት ነው። የተደረጉ ማሻሻያዎች ብዙ ናቸው። እነዚህ ማሻሻያዎች ወዲያውኑ ሁሉም ወደ ገንዘብ አሰባሰቡ የሚለወጡ ባይሆኑም የታክስ ስርዓቱን ከመቀየር ቀልጣፋ ከማድረግ ከማዘመን አንጻር መሰረታዊ ለውጥን በፊታችን ባሉ ጊዜ ውስጥ ያመጣሉ ብለን የቀየር ናቸው። አሰራር ለውጦች ናቸው። አሰራር በምንልበት ሰዓት አንድ ከህግ ከመመሪያ ጋር የሚያዝ ነው። ህጎቻችን ለተጠቃሚው ቀለል ያሉ ግልጽነት ያላቸው እንዲሆኑ የማድረግ ክፍተቶች ያሏቸውን ደግሞ ክፍተቶቻቸው እንዲዘጋ የማድረግ በተለይ ታክስና ቀረጥ አሰባሰቡ መነሻ የሚያደርጉት የተለያዩ አዋጆች አሉ። በአዋጆቹ ደረጃ የዛን ያህል ችግር አለ ባንልም ወደ መመሪያ ወደ ደንብ በሚወርዱበት ሰዓት ከመብዛታቸውም ግልጽነት ከመጓደልም አንጻር ለአሰራርም ኮራፕሽንም ተጋላጭነት ያላቸው ብዙ ለይተናል። እነሱን ወደ መቀየር ሪፎርም ወደ ማድረግ ገብተናል። በውስጣችንም በአደረጃጀት በሰው ኃይል ስምሪት ብቃት ያለው የበለጠ የስራ ተመሳሽነት ያለው ጥሩ ስነ ምግባር ያለው ሰራተኛ ትልቅ መነዘኛ እንዲሆንና በዚሁ መሰረት እንዲይ ተበረታታ መስራት የሚችልበትን አደረጃጀትና የሰው ሀይል ስምሬት እንዲኖረው የተደረገበት ነው። በተመሳሳይ ሁኔታ የቴክኖሎጂ መጠቀም ሁኔታውም ረቶች ብዙ ሲደረጉ ቆይተዋል። ነገር ግን ደግሞ ብዙ ለውጥ አምጥቷል የምንል የቴክኖሎጂ አጠቃቅም ላልደረስ ነው። አሁንም አሰራራችን ከኋላ ቀር ከሚያደርጉት ነገሮች ውስጥ አንዱ ቴክኖሎጂ ነው። ስለዚህ ቴክኖሎጂን ማዘመን አለብን ብለን በዚህ አመት የጉምሩክን ሲስተም የምንሰራበትን ቴክኖሎጂ ሙሉ ለሙሉ ቀይረነዋል። የሀገር ውስጡንም ለመቀየር ጥናቱን ጨርሰን የሚቀጥለው አመት ወደ ትግበራ የምንገባበት ሁኔታ ይኖራል። በተለይ የተለይ ቴክኖሎጂ ለውጥ ሳያስፈልገን እዛው ማሻሻል የሚገባንን ማሻሻያዎችም እያደረግን ያለ ነው። በተለይ ከአክሱ ያሰባሰቡ ታክስ ወደሚባለው እንዲሸጋገር በኤሌክትሮኒክስ መመዝገብ፣ በኤሌክትሮኒክስ ክፍያ መፈጸም እዚህ እንደዚህ አይነት ነገሮች ወደ ሙከራ ትግበራ ተገብተዋል። የተወሰኑ ግብር ከፋዮችን ስርዓት እየገቡ ነው። ባሉበት መክፈል እንዲችሉ የማስቻል ሁኔታ በከፍተኛ ሁኔታ ርብርብ አድርገን መስራት አለብን ብለን ካስቀመጥ ነው አቅጣጫ ነው። ቢያንስ የከፍተኛ ግብር ከፋዮችን አከፋፈል ወደዛ ስርዓት በቅርብ ጊዜ የማስገባት ታርጌት ይዘን ነው እየሰራን ያለ ነው። ይሄ ውስጣዊ ነው። ውጫዊውን በምናይበት ሰዓት የግብር አከፋፈል ስርዓቱ አለመዘመን ምን ማለት የሚሉ እንደ ምክንያት ይነሳሉ። ነገር ግን ደግሞ በአስተሳሰብ ደረጃ ግብር መክፈል ግዴታ ነው። ግብር የማይቀር ጉዳይ ነው። ግብር ለሀገሬ ነው። ግብር ለእኔ ነው። ሀገሬ እድገት ነው። ግብር ከከፈልኩ እኔም አብሬ ያድጋለው፣ ትርፋማ እሆናለሁ ዘመናዊ የሆነ አገልግሎቶች ይዘረጉልኛል ይሄ ከግብር መክፈል ጋራ እጅግ በጣም የተያያዘ ነው። ሌላ ጋር የምመኘውን እድገት ሀገር ውስጥ ማየት ፈልጋለን የሚሉ አስተሳሰቦች ኃላፊነትን ከመወጣት ጋር እንዲያያዙ በመመኘት ሳይሆን በማድረግ እንደምናመጣው ይህን አስተሳሰብ ለማጽረጽ የግብር መክፈል ባህል እንዲዳብር የማድረግ በፈቃደኝነት ግብር መክፈልም እየዳበረ እንዲሄድ የማድረግ ስርዓቱን በደንብ ለማጎልበት ተብሎ የግብር ንቅናቄ ዘንድሮ በጠር ወር ነው የጀመርነው። ማህበረሰቡ ስለ ግብር አጀንዳ እንዲያደርግ፣ ስለ ግብር አከፋፈል ግንዛቤ እንዲኖረው፣ ግፊትም እንዲያደረግ፣ የግብር ስወራ እንዲቀንስ እንዲህ አይነት ነገሮችን በውስጡ ይዘን ላለፉት ወራቶች ስንሰራ ነው የቆየ ነው። እሱ ከፍተኛ መነቃቃት ተፈጥሯል። ከግብር ከፋዩ ጋር አቀራርቦናል። ማህበረሰቡም ስለ ግብር ያለው ግንዛቤ መሻሻሎች እያየን ነው ከዚህ በላይ መፍጠን አለብን። የግብር ስወራ የምንለውም ላይ በቁጥር ልንገልጽ በምንችል ደረጃ ለውጦች እየመጡ ነው። በተለይ በቫት ተመላሽ ብዙ የሚጠየቅበት ሁኔታ የነበረ ሁኔታ ይታይ ነበረ። ወደዚህ ንቅናቄ የተገባን ህግ የማክበር የማስከበር እንቅስቃሴን ካደረግን ወዲህ በአንድ እጅ ከፍሎ በሌላ እጅ ተመላሽ እያሉ ባልሆነ ደረሰኝ በማቅረብ የተለያዩ የማጭበርበሪያ ስርዓትን በመጠቀም በዛ ሂደት ተመልሶ በተመላሽ መውሰድ እንደዚህ እንደዚህ አይነት ሁኔታዎች የቀነሱበት ሁኔታ አለ። ኃላፊነትም የሚሰማው ዜጋ በተመሳሳይ ሁኔታ ብዙ እያየን ነው። ይህነኝ ሁሉ ጥርቅም ነው ማለት ነው። እንዳሉት ባለፉት ዘዛ አስር ወራት ውስጥ መቶ ስልሳ ሶስት ነጥብ ሶስት ቢሊዮን ብር አሰባስባችኋል። ያም ካለፉት ጋር በንጽጽሮ ሲታይ ዘጠኝ ነጥብ ስምንት እድገት አሳይቷል። እንደሚያውቁት መንግስት ግብር ካላሰባሰበ የልማት፣ የመከላከያ፣ የትምህርት፣ የጤና፣ የመሳሰሉ በጀቶችን በሚፈልገው መጠን ለማካሄድና በጀት ላይ ያውሎ እድገትና ልማትን ለማጠንከር ያውከዋል። በሚቀጥሉት መተካታይ አመታትስ ለአጭር ጊዜ መሆነ ረጅም ጊዜ ትልማችሁ ምን ያህል ገቢ ለማሰባሰብ እቅድ ይዛችኋል? ተገቢ የግብር ስብሰባ ነው ብለው የሚረኩበት መጠን ምን ያህል ነው? እንግዲህ በዚህ በሁለት ሺ አስራ አንዱን በምናይበት ሰዓት የግንቦትና የሰኔን ጨምረን ብዙ ጥረት አድርገን ወደ ሁለት መቶ ቢሊዮን መድረስ መቻል አለብን የሚል የተለጠጠ እቅድ ይዘን እየጠጋን ነው። አጠቃላይ ግን በምናይበት ሰዓት የሁለት ሺ አስራ ሁለት አላጸደቅ በረቂቅ ደረጃ ነው ያለው እሱን ያኔ መናገር ነው የሚሻለው ፓርላማው እስከሚያወጀው ድረስ አጠቃላይ ግን በቂ ነው ብሎ ሊያረካ የሚችል ገቢ ዋናው ትልማችን ሀገራችን በራሷ ገቢ ላይ መቆም መቻል አለበት በራሷ ገቢ የምትተማመን እርዳታ የሚቀበል ሀገር የለም ማለት አይደለም እርዳታ ልንቀበል እንችላለን ልንበደር እንችላለን በተመረጡ በጣም አዋጭ በሆኑ ፕሮጀክቶች ላይ በዋናነት ግን ለአንድ ሀገር ጥንካሬ አንድ መንግስት ጥንካሬ ዋናው የራሱ ገቢ ነው። ስለዚህ ኢትዮጵያ የራሷ ገቢ ላይ የምትተማመን ሀገር መሆን አለባት። የራሷ ወጪ ቢያንስ እስከ ሰባ አምስት ፐርሰንት ባላነሰ ሁኔታ ራሷ መሸፈን መቻል አለባት። እዛ ላይ እስከምንደርስ ድረስ እጥረታችን እጅግ በጣም ትልቅ መሆን መቻል አለበት፣ መሰረት መያዝ አለበት። እዛ ላይም ብንደርስ ከዛ ለማለት እጥረት አናድርግን ባይባልም ይባልም፣ እዛ ላይ መድረስ ግን ግዴታ አድርገን የሞት ሽረት አድርገን የምንሰራው ስራ አቅም አለ። አቅሙን በትክክል ሟጦ መጠቀም ነው። በተለይ ደግሞ የግብር መሰረቱ መጥበብ ነው። የግብር መሰረቱ መጥበብ ነው በምንልበት ሰዓት ግብር የሚከፍለው ግብር ከመክፈል ከሚገባው ስልሳ እጁ አሁን መረጃችን የሚያሳየው አርባ እጁ ግብር መክፈል ስርዓት ውስጥ እንደሌለ የሚያሳየ ነው። እሱን ብቻ ወደ ግብር መክፈል ስርዓት ብናመጣው በቀረጥባ ታክስ እፎይታ እንዲሁም ደግሞ ኢንሴንቲቭ የምንሰጠውን በሰዓቱ ለተመረጠና ለኢኮኖሚው ግንባታ ከፍተኛ አስተዋጽኦ ያመጣል በሚባለው ልክ የምንሄድ ከሆነ ወደምለው ለመድረስ ከባድ አይሆንም። በቅርብ ጊዜያት ውስጥ መድረስ ወደዛ የሚቻልበት ሁኔታ ይታያል። ለዚህ ማሳያዎች አሉ። በተለይ ደግሞ አቅሙ አቅሙ አንዱ ትልቅ ማሳያ ነው። ግብር ስርዓት ውስጥ ያለውን በደንብ ማጠናከርና በትክክል ግብሩ እንዲከፍል ማድረግ ነው። ለዜጎች የግብር አከፋፈል ስርዓቱ ቀላል፣ ሳቢ እንዲሆን ማድረግ ነው። ግብር እየከፈለ የሌለው አካል ደግሞ ከማንም አይደለም እየሰወረ ያለው ከራሱ ነው፣ ከልጆቹ ነው፣ ከአገሩ ነው፣ ራሱ ነው እየጎዳ ያለው መመለስ መቻል አለበት ብለን አሁን እያስተማርን ነው። በዚህ በማስተማር ሂደት ወደ ስርዓት የሚገባው ይገባል። እንግዲህ በዚህ በማስተማር ሂደት ደግሞ የማይገባ ካለ ሕግ መክበር መቻል አለበት። ሕግ የማክበር ስርዓታችንን አሰራራችንን አጠናክረን የሚሄድበትና ወደ ሕጋዊ ስርዓት የምናመጣው ይሆናል። እነኝህ ራሳቸው ሲሟሉ አጠቃላይ የግብር አቅማችንን ከፍ ያደርገዋል በውጭ አገር ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ አገር ጠቅለው ለመግባት ወይም ሟለን ዋይ በማፍሰስ በተለያዩ የልማት ተግባራት ላይ ለመሰማረት የሚሹ ወገኖች ቢኖሩ ምን አይነት የቀረጥና ታክስ ማበረታቻዎች አሉ በገቢዎች ሚኒስቴር በኩል ቅድም እንደተናገርኩት እያንዳንዷ በጣም ሰፋ ያለ ስለሆነ ዝርዝር ሁኔታው ዌብሳይታችን ላይ መመሪያውን ጭነው ነዋል። በተለይ አሁን በቅርብ እንደምታውቀው ከአረብ ሀገሮች ሲገቡ የነበሩ ዜጎቻችን ነበረ ጠቅለው በጥቅልቅ ካርጎ እቃቸውን በሚልኩበት ሰዓት አስፈላጊው ፋሲሊቴሽን የሚደረግላቸው መሆኑ ብቻ ሳይሆን የተለየ የሚከፍሉት ቀረጥና ታክሲ የለም። ለራሳቸው መገልገያ ለራሳቸው መኖሪያ ይዘው የሚገቡትን ጠቅለው በሚገቡበት ሰዓት ይህንን የሚያሳይ ማስረጃቸውን ፎርማታቸውን ሞልተው በትክክል ስከላቁ ድረስ ፍነዛቸውን እስካቀረቡ ድረስ ብዙ ስናስተናግር ነው። በዚህ አመት ብቻ የቆየ ነው። ሁለተኛ ኢንቨስትመንት ላይ ገደብ እንዳልኩት የትኛው ዘርፍ ላይ በሚሰማሩበት ሰዓት ነው፣ ከቀረጥ ነፃ መብት ምን ምን ላይ ነው የሚያገኙት፣ ምን ማሟላት አለባቸው የሚለውን ዌብሳይታችን ላይ ቢገቡ በዝርዝር የተሻሻለው ከቀድሞ ምን ምንድን ነው የተሻሻለው የሚለውን በዝርዝር የሚያገኙት መሆኑን ለመግለጽ ሌላ ሁልጊዜም እንደሚያውቁት የሚነሳው የጉምሩክ የስራ ቅልጡፍነት ነው። ያ በተለይ ከውጭ ሀገር ወደ ሀገር ውስጥ በሚገቡበት ወቅት በውጭ ሀገር ካለው አሰራር ጋር በንጽጽሮች አገር ቤት ያለው ቀዝቀዝ ያለና የሚጓተት እንደሆነ አድርገው ብዙዎች ይናገራሉ። ይህንን ችግር ለመፍታትና ፈጣንና ቅልጡፍ የሆነ አሰራር ለመስጠት ጉምሩክ ባለስልጣን በኩልስ ምን አይነት ዝግጅቶች አሉ? በዚህ ዘርፍ እውነት ነው፣ ከሌሎች ሀገሮች አንጻር ስናየው አሁንም የተጓተተ ነው ማለት በደ ይቻላል እንግዲህ አንጻራዊ ማሻሻዎች እና መሻሻሎች ነው እየገለጽን ያለ ነው። ወደዛም እንደምንደርስ ደግሞ ምንም ጥርጥር የለኝም። ከሌሎች ሀገሮች በተቀላጠፈ ሁኔታ በቴክኖሎጂ ታግዘው በጣም ትንትናና ፍቅር በተሞላበት ደንበኞችን ሲያስተናግዱ ምነው ሀገሬ ላይ የሚል እያስመኛል። ወደዛ ደግሞ መድረስ የማንችልበት ምንም ነገር የለም። ሰው ነው የሰራው። እኛም በተመሳሳይ ሁኔታ መስራት የምንችል ሰዎች ነን። እንደዛ አይነት ፍቅና አለን። ስታንዳርዳችን እሱ ነው። ስታንዳርዳችን እሱን አስቀምጠን እየሰራን ነው። የተደረጉ ማሻሻያዎች አሉ። በተለይ ዘንድሮ አመት ብቻ በምናይበት ሰዓት የመፍተሻ ማሽኖች በብዛት ካድሰዋል፣ አዳዲሶች ተተክለዋል። ፍተሻ አካባቢ ያሉ ሰራተኞቻችን የተቻለ ስልጠና የመስጠት የማስተናገድ ወጣም ብለው ልምድ የሌሎች ሀገሮችን ማየት የሚችሉበት ሁኔታ ለተወሰኑት እድል የመስጠት ስራ ሰርተናል። መለስ ብለንም ደግሞ በሚፈትሹበት በሚያስተናግዱበት ሁኔታ ጥብቅ የሆነ ሱፐርቪዥን እያደረገን ግልሰቶች የምናይበት ሰዓት ተመልሰን ምክር ስልጠና የመስጠት ሁኔታ በስራ ላይ እያሉ ይደረጋል። የሰው ኃይሉም እጥረት ነበረ። በተሻለ ሁኔታ ዘንድሮ በአንጻራዊነት ሻለ ያለ ቁጥር የመደብንበት ተጨባጭ ሁኔታ ማየት ይቻላል። ይህም ብቻ አይደለም። በስነ ምግባር በተለያየ መንገድ የሚወቀሱ ሰራተኞቻችንን ቢያንስ ከደንበኞች ጋር ቀጥታ የተገናኙ ያ እንደላቱ ሊያደርጉ በሚችል ሁኔታ ወደ ኦፍላይን የወሰድ ናቸው። እሱም ብቻ አይደለም ደግሞ በተጨባጭ ችግር መኖሩን ያረጋገጥንበት ሁኔታ እርምጃዎች፣ ማስተካከያዎች ጨክ ብለን ወሰድንበት ሁኔታ ነው ያለው እና በሂደት እየተሻሻለ ነው። በሂደት ደግሞ ወደ ሰው ወደተባለው እስታንዳርድ እንደምንደርስ ተስፋ አድርጋለሁ። መልካም ወይዘሮ አዳነች አቤቤ የፌዴሪ ገቢዎች ሚኒስትር ተስፋው ኦን እንዲሆን ጥረታችሁ ለስኬት እንዲበቃ ምኞታችን ነው ስለ ቃለ ምልልሱ እናመሰግናለን ምንም አመሰግናለን አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው ወይዘሮ መዓዛ አሸናፊ የፌዴሪ ጠቅላይ ፍርድ ቤት ፕሬዝደንት ናቸው። ስማቸው በታሪክ ባህር መዝገብ ላይ የመጀመሪያዋ የሴት ጠቅላይ ፍርድ ቤት ፕሬዝደንትነትን ሞገስ ተላብሷል። የለውጡ ትሩፋት የታሪክ አሻራቸው መነሻ ነው። ከአሶሳ ቤንሻንጉል ጉምዝ ውልደተ ስፍራቸው ተነስተው የምድረ ኢትዮጵያ ከፍተኛዋ ሕግ አስከባሪ ፍትሕና ርትህ አራቂ መንበር ላይ የተሰየሙት ግና በችሮታ ወይም ጾታዊ ኮታ አለመሆኑን በርካቶች ይመሰክሩላቸዋል። ጠቅላይ ሚኒስትራዊ አትኩሮትን የፓርላማ ይሁንታን ያገኙት ቀደም ሲል በኢትዮጵያ ሴቶች የሕግ ባለሙያዎች ማኅበር ዋና ሥራ አስፈጻሚነት ኢትዮጵያውያን ሴቶች መብቶች ተቆርቋሪ ሆነው ድምፃቸውን አጉልቶ ማሰማታቸው፣ በከፍተኛ ፍርድ ቤት መንበረ ዳኝነት ላይ ተቀምጠው የሕግ ሚዛን የነበሩ መሆናቸውና የህገ መንግሥት ኮሚሽን የሕግ አማካሪ ሳሉ ያበረከቷቸውና ያካበቷቸው ልምዶች በከፍተኛ የትምህርት ተቋማት ከቀሰሟቸው ዕውቀቶች ጋር ተዋደው ዋቢ ስለሆናቸው ነው ሲሉ እማኝ ሆነው ሲናገሩ ያደመጥናቸው ወገኖች ቁጥር ሚዛን የሚደፋ ነው። ቃለ መልሳችን የጀመርነው ለጠቅላይ ፍርድ ቤት ፕሬዝደንትነት ሲሰየሙ በግል እንዲሁም በኢትዮጵያውያን ሴቶች ስም ያደረቦት ልዩ ስሜት ምን ነበር በሚል ነው። ምላሻቸው ያተኮረው ግና ትህትናን በተላበሰ ድምፅ ለኢትዮጵያ የፍትህ ሥርዓትና ለኢትዮጵያውያን ሴቶች ለማበርከት ስለሚችሏቸው አስተዋጽኦዎች ላይ ነው። የፍትህ ሥርዓቱን የለውጡ የማዕዘን ድንጋይና አካል ለማድረግ የሴቶች የሕግ ባለሙያዎቹ ሚና እንዲጎለብት ያላቸውን እሳቤ አሰናስለው ተናግረዋል። ትዝ ይለኛል የሽግግር መንግስት ጊዜ፣ ከዛ በኋላ ፓርላማ ውስጥ የሴቶች ቁጥር ከአራት ፐርሰንት አይበልጥም ነበረ። ይሄ በየጊዜ እየጨመረ ያደገ መጥቷል። የሴቶች ቁጥር አሁን በተለይ በቅርቡ በጠቅላይ ሚኒስትር አብይ አህመድ መንግስት ደግሞ ለኢትዮጵያ ብቻ ሳይሆን ለአፍሪካ ብቻ ሳይሆን ለዓለምም ምሳሌ የሚሆን እርምጃ ተወስዷል። የሴቶች ልጆችን በጣም ነው የሚያነቃቃው። ከተማርን ከሰራን የሚያመዘግ ከእነቦታ እንደርታለ የሚል ትልቅ የሆነ ምልክትነት ለውና እንዳልከው ነው። ወደፊቱ አዚ ሀገራችን ሁኔታ ብሩ መሆኑን እያሳያል። ሀገራችን የሴቶችንን የወንዶችንን ችሎታ እና ተሳትፎ ተጠቅማ ወደ ተሻለ ደረጃን እንደሚተሸጋገር ያደረገችውን መልካም ነገር የሚያሳይ ነው ብዬ ነው ማለት። እንዳነሱት በቅድሚያ ይህን ኃላፊነት ሲረከቡ ከነሷቸው አራት ዋነኛ ነገሮች ውስጥ አንዱ የዳኝነት ስርዓቱ በምን መልክ መሻሻል አለበት የሚል ነው። ኢትዮጵያ አሁን በለውጥ ሂደት ውስጥ ነው የምትገኘው፣ ፈጣን የሆነ የለውጥ ሂደት። ከዛም ባሻገር አንዱም ለለውጡ መንስኤ የሆነው የፍትህና ርትህ መጓደል ነው ኢትዮጵያ ውስጥና፣ ያ ከባድ ኃላፊነት ነው እርሶ ላይ። በምን መልኩ ነው ኢትዮጵያ ውስጥ ያለው በቂ የሆኑ ክህሎት ያላቸው ባለሙያዎች በሌሉበት እንደዚሁም በቂ የሆነ የመተዳደሪያ በጀት በሌለው ጠቅላይ ፍርድ ቤት፣ በእርግጥ አሁን በጀት አስፈቅደዋል በቅርቡ፣ እና ስርዓቱ በሙሉ ለውጥ በሚሻበት ወቅት ይህን የዳኝነት ስርዓት እንዴት መለወጥ ይቻላል? ምን ያህል ጊዜ ሲፈጃል ይላሉ። እሺ፣ ጥሩ ጥያቄ ነው። እንግዲህ እንዳልከው ህዝቡ በፍትህ ስርዓት ላይ እምነት ከሌለው፣ በመንግስት ላይ በአጠቃላይ እምነት የለውም። ይህንን ሁሌ ደጋግሜ የምናገረው ነገር ነው። ለአንድ አገር ለአንድ ቤተሰብ ትምህርት ያስፈልጋል፣ ጤና ያስፈልጋል፣ መንገድ ያስፈልጋል፣ ማህበራዊ አገልግሎቶች ያስፈልጋሉ። ከሁሉም በላይ ግን ህዝቡ እንደ ምናልባት እንደ እንጀራ እንደ ዳቦ የሚያየው ግን የፍትህን ጉዳይ ነው እና ፍትህ ከሌለ ህዝቡ በመንግስት ላይ አመኔታው ይላላል። በሌላ በኩል በአሁኑ ጊዜ ሀገራችን አዲስ ምዕራፍ ውስጥ ነች። ዲሞክራሲን ለመገንባት ትግል እየተደረገ ነው፣ ለውጥ እየተደረገ ነው። በዚህ ሂደትም የዲሞክራሲና የፍትህ ጉዳይ ይያያዛል። ዲሞክራሲ ውጤታማ ካልሆነ ፍትህ ከግብ ሊደርስ አይችልም። እንዲሁም ደግሞ ስፍ ከሌለና ሽፍ የህግ የበላይነት ደግሞ ካልሰፈነ ዲሞክራሲ እንዲሆን ከግቡ ለመድረስ አይችልምና ወሳኝ ግብአት ነው ማለት መስቶና፣ አንተ ካልከው ጋር እስማማለሁ። ሁለተኛም ያልከው ይሄ ከባድ ነው፣ እንዴት ነው ይህን እንዲሰጡ የሚቻለው የሚለውም ትክክለኛ አባባል ነው። ከባድ ነው፣ ምክንያቱም የዘረዘርካቸው ምክንያቶች፣ የበጀት እጥረት አለ። የሰለጠነ የተሟላ ብቃት ያለ የሰው ሀይል ችግር አለ ከዛም አልፈው ደግሞ ራሱ አስተሳሰብ እምነት፣ በስፍር ላይ በፍርድ ቤት ላይ ያለው እምነት አናታ ነው። እንግዲህ እነዚህም ሁሉ ፈተናዎች በመቋቋም በጣም ኢኖቬቲቭ በመሆን ችግሮችን እያቃለልን አንድ በአንድ ወደ ውጤት ሳለን ለምን ነው የምናስበው። እና ካሁን እኔ ባየሁት ጊዜ ቢወስድም ሁለት አመት ሶስት አመት ቢወስድም አንዳንድ መሰረታዊ ለውጦችን እናመጣለን የሚል በራስ የመተማመን መንፈስ ግን አለኝ። እንዲሁም በሕዝብ ዘንድ ተደጋግሞ የሚነሳው እርሶም ኃላፊነት ላይ ከመጡ ወዲህ ያተኮሩበት ጉዳይ ቢኖሩ የዳኞች እና የፍትህ ስርዓቱ ነጻና ገለልተኛ የመሆን ጉዳይ ነው። ያም እውን እንዲሆን ታትረው እንደሚሰሩ በተደጋጋሚ ተናግረዋል። ይሄ ኢትዮጵያ ውስጥ እርግጥ አንደኛ ስልጠናቸው ከፍተኛ ደረጃ ያደረሱ ዳኞች ወይም የፍትህ አካላት ወይም ቢሮክራሲ በሌለበት ሁኔታ፣ ሁለተኛ የኢኮኖሚ ችግሩ ወይም የዳኞች ደሞዝ ዝቅተኛ በሆነበት ሁኔታ ላይ ለሙስና ወይም ደግሞ በጉቦ ልባቸው እንዳይማልልና እጃቸውን እንዳይዘረጉ ለመከላከል ነፃና ገለልተኛ ሆኖም ከፖለቲከኞች በቀጥታ የብይን ውሳኔዎች ተልኮላቸው ያንን ብቻ አንባቢ እንዳይሆኑ ምን ያህል ዋስትና አለ በአሁኑ በአዲሱ የለውጥ ሽግር ወቅት? አዎ ዳኞች በግለሰብ ደረጃ ነጻ እንዲሆኑ ፍርድ ቤት ደግሞ በተቋም ነፃ እንዲሆን ባለፈው ስድስት ወር እንኳን የተለያዩ ጥረቶች እየተደረጉ ነው ያሉት ጥረቶቹም ደግሞ ውጤት ያሳዩበት ሁኔታ አለ ለምሳሌ የፖለቲካ ጣልቃ ገብነት ያልከው ጉዳይ በአሁኑ ጊዜ የለም ብዬ አፌን ሞልቼ ለመናገር እችላለሁም እንግዲህ የወደፊቱን አናውቅም ነገር ግን ከመጀመሪያው እኔ እዚ ኃላፊነት ላይ ስመጣ ያሉት የአገሪቱ መሪዎች፣ አስተዳዳሪዎች በዚህ ጉዳይ ላይ ቁርጠኝነት ላይ እየደረሱ ነው የሚመስለኝ። ምክንያቱም እኔ መጀመሪያዋ ሴት ፕሬዚደንት ብቻ መሆኑ ሳይሆን የቀድሞ ታሪኬ፣ የቀድሞ ሥራዬ፣ የቀድሞ አቋሜ በሰብአዊ መብት ላይ፣ በመንግስት አስተዳደር ላይ፣ በዲሞክራሲ ላይ፣ በመንግስት ስልጣን ክፍፍል ላይ ግልጽ የሆነ አቋምና ግልጽ የሆነ አስተያየት ስላለኝ በመጀመሪያም ደረጃ እንደሚያነሳው ይሄንን ተቋም እንድመራ መምጣቱ ቁርጠኝነቱ ምልክት ነው ብዬ ነው የማስበው። ከመጣሁም በኋላ የተለየ ነገር አላየሁኝም። ስራ እንደጀመርን ዳኞቹንም ሰብስበን በነፃነት መስራት እንዳለባቸው፣ ምን የውጭ ጣልቃ ገብነት ከመጣ በቀጠካለን እንዲያስታውቁኝ ይሄንን ገልጤላቸው ነበረ። በዚህ ተስማምተን ኮምፓክት አድርገን ነበረ ስራ የጀመርነው እንግዲህ በተለያየ ሁኔታን ዳኞች አሁን ሲጠየቁ የሚመልሱት ነገር ነው። በአሁኑ ጊዜ ስራቸውን በህግ ብቻ ትምህርት እየሰሩ እንዳሉ ይገልጻሉ። በቀጥታ እንዲጠየቁ ይሄ አንድ ነገር ሆኖ አንተ ያላነሳሃቸው ሌሎች ነገሮች ደግሞ አሉ። ለምሳሌ እንዳልከው ዳኞቻችን ምናልባት ከዓለም ላይ ወይም በአህጉር ደረጃም በጣም በጣም አነስተኛ ከሚከፈላቸው ዳኞች መካከል ናቸው። ይሄ እንግዲህ ወደፊት መሻሻል እንዳለበት እምነቴ ነው። የሀገራችንም የኢኮኖሚ ሁኔታ እናውቀዋለን። ያም ሆነው ግን ይሄ ከፍተኛ የአገልግሎት ዘርፍ ነው፣ ከፍተኛ ሙያ የሚጠይቅ ነው፣ ወደፊት መታየት ይኖርበታል። ስለዚህ ከዚህ አንጻር ዳኞቹ ለሚያኖራቸው ገቢ ከሌላቸው ለተለያየ ነገር አይጋለጡም ወያልከው ነጥብ አለ። ነገር ግን ምንድነው ዳኞችን ደግሞ ከዚህ ከመደበኛ ደመወዝ ሌላ የተለያዩ ድጋፍ እንዲደረግላቸው እና ፓኬጅ እንዲኖር እየሰራን ነው። ለምሳሌ የቤት አበል እንዲኖራቸው፣ ከተቻለም ደግሞ ቤት እንዲሰጣቸው ከመንግስት ጋር ለተወሰኑት እየተደረገ ነው ከዛም አልፎ ሁለት መቶ ሰማኒያ ዳኞችን የሚያኖር ሁለት ትልቅ ህንፃዎች በመሰራት ላይ ናቸው። ወደ ሰማኒያ ፐርሰንት እያለቀ ድረስ ተሰርቷል። በቅርቡ ከዓመት ባነሰ ጊዜ ህንፃ ያልቃል ብለን እናስባለን። በእነዚህና በመሳሰሉት ሁኔታ ዳኞቻችንን ደግሞ የምንደግፍበት መንገድም እየተመቻቸ ነው። የኑሮ ክብደት እንዳለ ሆነው በአንድ በኩል ደግሞ የኢንቴግሪቲ ጉዳይ የባህል ጉዳይ ነው፣ የስነ ምግባር ጉዳይ ነው እና ምናልባት በቂ ክፍያ ስለማይከፈለኝ እንዲህ አይነት ማይ ኮድ ኦፍ ኮንዳክት ውጭ የሆነ ተግባር እፈጽማለሁ የሚል ዳኛ ግን ምንም አይነት ተቀባይነት አያገኝም። በዚህ አሁን ባለው ሥርዓትም ቦታ የለውም። አንዳንድ ጊዜ ደግሞ ስነ ምግባር ራሱን የቻለ ችግር ነው እና ልክ ነው። ይሄ ደግሞ አዳኞቻችን የትግል ጊዜ መሆኑን አውቀው ሀገራችን ያለችበትን ሁኔታ አውቀው ጥረት እንደሚያደርጉ በንጽህና እንደሚሰሩ አብዛኛው ዳኞቻችን ከፍተኛ እምነት አለኝ። ከዛ ውጭ ያሉት ግን ከፍተኛ የችሎታ ችግር ያለባቸው እንዲሁም ደግሞ የኢንተግሪቲ ችግር ያለባቸውን በማስረጃ እያጣራ እርምጃ የምንወስድበት ሁኔታ እንዲኖር ይችላል። ይሄንን ነው ማለት የምችለው በዚህ በፊት መዓዛ አሸናፊ የኤፌድሪ ጠቅላይ ፍርድ ቤት ፕሬዚዳንት፣ ኢትዮጵያ ውስጥ ፍትህና ርትህ የሁሉም ለሁሉም ሆኖ እንዲሰፍን ውጥኖ ለስኬት እንዲበቃ መልካም መኞታችን ነው። ስለ ቃለ ምልልሱም በዝግጅ በዝግጅት ክፍላችን ስም እናመሰግናለን። አሜን። እኔም በጣም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ። Hear more stories in your